በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል ነገ በታንዛኒያ ይጀመራል የተባለው ድርድር የሰላም ተስፋ እንደፈነጠቀላቸው ሁለቱ አካባቢዎች በሚዋጉባቸው አካባቢዎች የሚኖሩ ነዋሪዎች ገለጹ። ግጭት ካሉባቸው የኦሮሚያ ክልል አካባቢዎች ለአሜሪካ ድምጽ አስተያየታቸውን የሰጡት ነዋሪዎች ድርድሩ ለአመታት የዘለቀውን አለመረጋጋት ሊያስወግድ ይችላል የሚል ተስፋ መደሰታቸውንም ተናግረዋል። ሁለቱም አካላት ህዝቡን ታሳቢ በማድረግ በቀ ነት እንዲደራደሩን ጠይቀዋል። በጠቅላይ ሚኒስትር አብይ አህመድ በሁለቱ ወገኖች መካከል ነገ ድርድር እንደሚጀመር ትላንት ይፋ ያደረጉ ሲሆን፣ የኦሮሞ ነጻነት ሰራዊትም የሰላም ውይይቱ በሶስተኛ ወገን አደራዳሪነት እንደሚካሄድ አረጋግጧል። ኬኔዲ አባተ ተጨማሪ አለው። የኢትዮጵያ መንግስት በኦሮሚያ ክልል ታጥቆ ከሚንቀሳቀሰው የኦሮሞ ነጻነት ሰራዊት ጋር ነገ ማክሰኞ ሚያዝያ 17 2015 ዓ.ም በታንዛኒያ ድርድር እንደሚጀምር ጠቅላይ ሚኒስትር አብይ አህመድ ትናንት ተናግረዋል። ከኦነግ ሸኔ ጋር የሚደረገው ድርድር ከነገ ወዲያ በታንዛኒያ ይጀምራል። ይህን ድርድር የኢትዮጵያ መንግስትና ሕዝብ አብዝቶ ይፈልገዋል። በዚህ ድርድር የሚሳተፉ ወገኖች ሁሉ የዛሬዋን ቀን እያሰቡ ከግጭት ከጦርነት እንደማናተርፍ ተርፍ አውቀው ሕግና ስርዓት ተከትለን ይቅር ተባብለን ሀገራችንን በጋራ ማነጽና መገንባት እንድንችል የወለጋ ሕዝብ አሁን ካለበት ስቃይ እፎይ ማለት እንዲችል ሁሉም ወገን የበኩላቸውን እንዲያደርጉ ከወዲሁ ጥሪዬን አቀርባሉ። የጠቅላይ ሚኒስትሩን ንግግር ተከትሎ የኦሮሞ ነጻነት ሰራዊት ባወጣው መግለጫ ከፌዴራል መንግስቱ ጋር ልዩነቶችን በንግግር ለመፍታት ስምምነት መደረሱን ገልጾ ድርድር እንደሚጀምር ማረጋግጧል። የኢትዮጵያ መንግስት ለድርድር ያስቀመጥነውን ቅድመ ሁኔታ ተቀብሏል ያለው የታጣቂ ቡድኑ መግለጫ ይኸውም ገለልተኛ ሶስተኛ ወገን በአደራዳሪነት የሚሳተፍ መሆኑና በድርድሩ ወቅት ግልጸኝነት እንዲኖር የሚል ነው ብሏል። በሁለቱ አካላት መካከል ሊደረግ የታቀደውን ድርድር በተመለከተ ለአሜሪካ ድምጽ አስተያየታቸው ሰጥታቸውን የሰጡ በኦሮሚያ ክልል ግጭት ባለባቸው አካባቢዎች የሚገኙ ነዋሪዎች መንግስትና ታጣቂ ቡድኑ ለመደራደር መዘጋጀታቸው እንዳስደስታቸው ገልጸዋል። ከቄለም ወለጋ አስተያየታቸውን የሰጡን ማንነታቸው እንዲጠቀስ ያልፈለጉ የደንቢዶሎ ከተማ ነዋሪ በታቀደው ድርድር ደስተኛ መሆናቸውን ገልጸው ሁለቱም አካላት ህዝቡን ታሳቢ በማድረግ በሐቀኝነት ሊደራደሩ እንደሚገባም ተናግረዋል። ቀይ ወለጋ ደምቢ ዶሎ ነው የምኖረው። ትናንት የተሰማውን ነገር ትንሰማ እንደ ማንኛውም ችግር ውስጥ እንዳለ ሰው በጣም ከፍተኛ የማይገለጽ ደስታ ነው የተሰማል። ለምን በአጭሩ ህዝባችን በጣም ከፍተኛ ችግር ውስጥ ነው የነበረው። ከሁሉም ቤት ሰው ሞቷል። ሰው ከዘመዱ ጋር ተቋርጦ፣ አሁን ከሆነ ቦታ ከሆነ መንደር ከሆነ መንደር መንደር መሄድም አይቻልም። ትምህርት ቤት ልጆች የተማሩ አይደለም። ብዙ ችግር አሁን ሰው ብር ኖሮት ማለት ነው ከአካውንቱ ብር ኖሮት፣ ግን ባንክ ብር የለም። ስለዚህ ሰላም ማለት ቀላል ነገር አለም፣ በቃል በቃላት የሚገለጹ ብቻ አይደለም። ከምስራቅ ወለጋ አስተያየታቸውን የሰጡን ሌላ ግለሰብ ደግሞ ድርድሩ ወደ ሰላማዊ ህይወታችን እንድንመለስ ተስፋ የሚሰጠን ነው ብለዋል። ስለ ድርድሩ ጉዳይ ስምምነት ከገፋበት በጣም ነው ደስ ያለኝ፣ ምክንያቱም ያው ተስፋ አልቆረጥንም ቤተሰቦቻችን እንመለሳለን ይሄ ነፍሰ ጡር ሳይቀር ይሄ መታረዱ፣ መንገድ ተከፍቶልን አኪም የምናህል ከሆነ ደስ ይላል። በጣም እነሱ ተስማምተው ለሀገራችን ተስፋ አድርገው እኛ አርፈን የምንበላ ከሆነ ምንም አንጠብቅም፣ ተዝ በላይ ደስ ይለናላ። እንደዚያ የማያደርግ ከሆነ ሁሉም ውጊያ ሳታካሂዱ እንዴት ነው ለነፋችን ለሴቶቻችን መጠበቂያ ብለን የገዛነው መሳሪያ እንትን የምትሉ የምትቀሙ ብሎ ሲጠይቁት፣ አይ መሳሪያ ለገበሬ አይረባም፣ መሳሪያ ለገበሬ አይረባም ምናምን አለ። ያው እኛ ሰላም ቢያረግልን ለገበሬ መሳሪያ ማረሻና ጃንባ ብቻ ነው። መሳሪያ ምንም አይደለም። መሳሪያ ሰባና ያሳዲ ማረሻና በገሰው እና በጥቅሉ ይህን ሰሞን ያው ተኩስ ግንጽ አልተሰማም። መረጋጋቱ ሁኔታ እንዲሁ ትንሽ በቃ እንዲ አምስት ቀን ሆነ መሳሪያ ተኩስ ላያሰማል። ያው ፍራቸው ግን እንዲ ያለ ነው። አሰፋ አዱኛ የተባሉ የሰሜን ሸዋ የአያ ጉለሌ ወረዳ ነዋሪ ደግሞ ተከታዩም ብለዋል። እኛ ይህንን ጉዳይ ስንሰማ እውነት ነው ወይስ ብለን ማመን አቅቶን ነበር። ምክንያቱም ላለፉት ሶስት አመታት ብዙ ፈተናዎችን እያሳለፍን ነው። እኛ በዚህ ቆላማ አካባቢ ያለነው ህዝቦች በህይወት ለመኖር ከባድ በሆነ ሁኔታ ውስጥ ነው ያለ ነው። ቤተሰብ ሲሞት ያልቀበሩ፣ አባት እናት ሞቶባቸው ህርም ያላወጡ ሰዎች በርካታ ናቸው። የህክምና አገልግሎት፣ ትምህርትና ሌሎች መሰረታዊ አገልግሎቶች ከተቋረጡ ከሶስት ዓመታት በላይ ሆኗል። እናም እርቅ ሊወርድ ነው፣ ድርድር ሊጀመር ነው ሲባል ደስታችን ወደር አልነበረውም። አሁንም ሁለቱም አካላት ትክክለኛ ድርድር፣ በተለይ የህዝቡን ሰቆቃ ያማከለ ድርድር ማድረግ አለባቸው። ዛሬ እርቅ ወርዶ ነገ ሌላ ችግር ህዝቡ ላይ እንዳይመጣ አሁን ከፈጣሪ ጋር በጉጉት እየተጠባበቅን ነው። የሆሮ ጉድሩ ወለጋ ነዋሪ መሆናቸውን የነገሩንና ማንነታቸው እንዲጠቀስ ያልፈለጉ ግለሰብ በበኩላቸው ድርድሩን እንደሚደግፉና በመንግስት በኩልም መታረም ያለበት ጉዳይ እንዳለ ይገልጻሉ። እኔ በዚህ ላይ ያለኝ አስተያየት ጥሩ አስተያየት ነው፣ ጥሩ ሀሳብ ነው። እቅዱን እደግፈዋለሁኝ፣ እፈልገዋለሁ እና ብልጽግና ከራሱም ጋር ጭምር መታረቅ አለበት የሚል ሀሳብ አለኝ። እና እኔ ይህንን እደግፈዋለሁኝ ግን በኦነግ እና በሸኔ ስም ሲነግድ የቆየው እነዛ ባለስልጣኖች ጭምር አብረው ከነዛ ጋር ተጨምረው እንትን ማለት አለባቸው። ከህወሀት ጋርም ሲፋጁ የቆዩት እስበሳቸው የለኮሱት እሳት ነው። እኛ የለንበት አልተማከርና አልተማከሩን። እሳቱን የሚለኩሱት የምነሱ ናቸው። ታረቅን የሚሉት የምነሱ ናቸው። የሚያስፈጁት ግን የዲሃ ልጅ ና የዲሃ ልጅ ነው። እስበሳችን እንዲንጋደል ና አብረን ጎረቤት ከጎረቤት እንዲያንኗኗር የሚያደርገን አለህ ነቅሎ የተሻለ። ከኔ ዓመት አንድን አይ ነው ጠቅላይ ሚኒስትር አብይ አህመድ የሰሜን ኢትዮጵያው ግጭት በሰላም ስምምነት እንዲቋጭ ጉልህ አስተዋፅኦ አበርክተዋል ለተባሉ አካላት በተዘጋጀ የምስጋናና የእውቅና ዝግጅት ላይ ነው መንግስታቸው ኦነግ ሸኔ ከሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ ከሚጠራው ታጣቂ ቡድን ጋር ድርድር እንደሚጀመር የገለጹት። በሌላ በኩል መንግስት ድርጅቱን ሸኔ ብሎ ከመጥራት እንዲቆጠብ ያሳሰበው ታጣቂ ቡድኑ የድርጅታችን መጠሪያ የኦሮሞ ነጻነት ሰራዊት ነው። ሌላ ስያሜ መስጠት ስህተት ከመ ከሆኑም በላይ ማንነታችንንና ዓላማችንን የሚወክል አይሆንም ሲል በዛሬው መግለጫው አመልክቷል። ያም ሆነ ይህ ድርድሩ በማንመሪነት እንደሚካሄድና በድርድሩ ሁለቱን አካላት ወክለው የሚሳተፉ ግለሰቦች እነማን እንደሆኑ ጠቅላይ ሚኒስትር አብይም ሆነ ታጣቂ ቡድኑ አልገለጹም። በዚህ ጉዳይ ላይ ከመንግስት ኮሚኒኬሽን አገልግሎት አስተያየት ለማግኘት ያደረግነው ሙከራም የመስሪያ ቤቱ ባለስልጣናት ስልካቸውን ባለማንሳታቸው ለጊዜው ሊሳካልን አልቻለም። በተያያዘ የኢትዮጵያ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ጉዳይ ሚኒስትር ደመቀ መኮንን ድርድሩ ወደሚደረግባት ታንዛኒያ ዛሬ አቅንተዋል። በአራት የአፍሪካ ሀገሮች ያደርጋሉ የተባለውን ጉብኝት በታንዛኒያ መጀመራቸውን የገለጸው የውጭ ጉዳይ ሚኒስቴር አቶ ደመቀ ከታንዛኒያው ፕሬዚደንት ሳሚያ ሳሉህ ጋር በሁለትዮሽና አካባቢያዊ ጉዳዮች ላይ መወያየታቸውን ያብራራ ቢሆንም በውይይቱ ወቅት በመንግስትና በኦሮሚያ ነጻነት ሰራዊት መካከል በታንዛኒያ ይደረጋል ስለተባለው ድርድር የተነሳ ሀሳብ ስለመኖር አለመኖሩ ግን አልጠቀሰም። ጠቅላይ ሚኒስትር አብይ አህመድ ህዝብ ተወካዮች ምክር ቤት በሽብርተኝነት ከተፈረጀው አማጺ ቡድን ጋር በውጭ ሀገር ድርድር እንደሚጀመር ይፋ ያደረጉት ቡድኑ በዋናነት በሚንቀሳቀስበት የወለጋ አካባቢ ካሉ የህብረተሰብ ክፍሎች ጋር ከተወያዩ ከጥቂት ቀናት በኋላ ነው። ባለፈው ረቡዕ ሚያዝያ 11 2015 ዓ.ም ወደ ነቀምቴ ከተማ ተጉዘው ከአራቱ የወለጋ ዞኖች ከተውጣጡ የማህበረሰብ ክፍሎች ተወካዮች ጋር ውይይት ባደረጉበት ወቅት ከእኛ የተለየ ሀሳብ ያላቸው ሰዎች ከዛሬ ቀን ጀምሮ በሰላም መግባት ይችላሉ ብለው ነበር። የኢትዮጵያ ፓርላማ ሸኔ በሚል በአሸባሪነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ገለልተኛ የሆነ የሶስተኛ ቡድን አደራዳሪነትን ሲጠይቅ ቆይቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።